ሄሎ ቪዎች፣ እንደምንከረማችሁ ሰላም ናችሁ። የእንኳን አደረሳችሁ መልእክት ማስተላለፍ ፈልጌ ነበረ። የምደውለው ከዚሁ ከዋሽንግተን ዲሲ ነው። እንኳን አደረሳችሁ ለማለት እንኳን ይከብደኛል። ምክንያቱም ይህንን ሁለት መልእክት የማስተላልፈው በኦሮሚያና በአማራ ክልል በግፍ በትር የተመቱ ወገኖቻችን ነው። ነገር ግን እንዲሁ መልእክቴን ማስተላለፍ ስላለ እንዲም ብቻ አስተላልፋለሁ። ኦሮሚያና በአማራ ክልል በግፍ በትር ቤተሰቦቻቸውን፣ ወላጆቻቸውን፣ ልጆቻቸውን ላጡ በሙሉ እንኳን አደረሳችሁ። አንድ ነገር መጨረሻ ልበት እግዚአብሔር ያያል፣ እንባችሁ ይታበሳል። ዛሬ የገደሉ ሰዎች ነገ የሚታሰሩበት ጊዜ ይመጣል። ምክንያቱም እውነተኛ ዳኛ እግዚአብሔር ነው እና ፍርድን የማያጣም የደሃን እንባ የሚያብስ እግዚአብሔር ያያልና አይዟችሁ ላለው እንኳና አደረሳችሁ። ተንክ ዩ ቪኦኤዎች፣ ሰላም ቪኦኤዎች። እንኳን ለ ሁለት ሺ ዘጠኝ አዲስ ዓመት በሰላም አደረሳችሁ። አብሮ የኖረን ህዝብ ለማለያየት የሚደረገውን ቅንብር የየትኛውም ቋንቋ ተናጋሪ በጋራ በማውገዝ ኢትዮጵያዊነታችንን በሰላም በፍቅር፣ በመተሳሰብ እንደኖር ነው ሁሉ ዛሬም የጋራ ጠላታችንን አውቀን በሰላም በፍቅር፣ በመተሳሰብ ክልል ቋንቋ ሳይለየን በፈለግንበት ሊያስኖረን ወደሚችለው አንድነታችን ለመምጣት እናስብበት እያልኩ መጪው ዓመት የሰላም የፍቅር፣ ችግራችን ሁሉ የሚፈታበት እንባችንን የምናብስበት ዘመን ያድርግልን። መናየ ነኝ አመሰግናለሁ። ይች በመጀመሪያ የከበረ ሰላምታዬን አቀርባለሁ መጪው ሁለት ሺህ ዘጠኝ አዲስ አመት በዓል በመላው ኢትዮጵያ ከህጻናት እስከ አዛውንት በግፍ የተገደሉ ወገኖቻችን ስማታትን በማሰብ እንዲሁም ዛሬ ፍትህ አተው በግፍ ታሰው በመንገላታት ላይ የሚገኙ ወገኖቻችንን ከነኝ ጨካኛ እጅ እንዳያወጣለን ህክምና ጦት በመሰቃየት ላይ የሚገኙ ወገኖቻችንንና በ አለንጋ እየተጠበሱ ያሉ ኢትዮጵያን ወገኖቻችን በስደት በመከራ ውስጥ ያሉትን ሁሉ በማሰብ የሐዘን ጊዜያችን ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። ጊዜው ወቅቱ አሁን ነው። የክርስትናም የእስልምናም እምነት ተከታይ ኢትዮጵያኖች ሁሉ ዘመኑ ለሀገራችን፣ ለህዝባችን ሰላም፣ ፍቅርን አንድነትን የሚያመጣልን ዘመን ይሁን። እጅ ለእጅ ተያይዘን የዘር፣ የጎሳ፣ የሃይማኖት ልዩነት ሳናደርግ ወደ ፈጣሪ እንደየእምነታችን እንድንጸልይ ካለሁበት መላኩ ሚሻ ነኝ። ካልጋሪ ካናዳ ድምጼን አሰማለሁ። ኢትዮጵያና ህዝቧን እግዚአብሔር ይባርክ። ቪኦኤ አመሰግናለሁ። ሄሎ ጤና ይስጥልኝ። እንደምናችሁ ደህና ናችሁ? ቪኦኤ አዘጋጆች በሙሉ ቁጥርስራ ታደሰ ካናዳ ነው የምደውለው። ሐምሌ ነሐሴ አልፎ መስከረም ሲገባ ማንሰ ወዳጁን ይጠይቃል ባለ ይላለ የሀገራችን ሰው ኢትዮጵያ ህዝብ ሀገር ውስጥም ሆነ በውጭ ሀገር ለምዶ ኢትዮጵያውያኖች በሙሉ ባን ራም አደረሳችሁ ላለሁ አሁኑ አዲስ ዓመት

ያለ ያለውን ህዝባችንም፣ ሰላሙን፣ ፍቅሩን የሚያገኝበትን ጥሩ ጊዜ፣ ጥሩ ዓመት እንዲሆንልን ነው የምመኘው። እግዚአብሔር ኢትዮጵያን ይዋርክ፣ ህዝቦቿን ይዋርክ። አመሰግናለሁ ስለሰጣችሁ ጊዜ ውድ የቮይስ ኦፍ አሜሪካ ሬዲዮ ጣቢያ እንደምን አላችሁ። የዘወትር አድማጫችሁ ነኝ። ቺ መልእክት ባካችሁ እንድታስተላልሁልኝ በአክብሮት ጠይቃቸዋለሁ። ኢትዮጵያን አዲሱን አመትን በተመለከተ ብዙ አርቲስቶች ፕሮግራማቸውን ሰርዘዋል። በጣም እናመሰግናለን። በእርግጥ በብዙ መቶዎች የሚቆጠሩ አስክሬኖች በአሁኑ ሰዓት ሆስፒታል ውስጥ አስተኝተን ልንጨፍርና ልንደሰት አይገባም። ትክክል ነው። አሁን ግን ማየው አንድ ነገር አለ። በአዲስ አበባ ላይ አንድ አዲስ ዓመትን በተመለከተ ሌሎችን አዲሱን ዓመት በማስመልከት ብዙ ሙዚቃዎች እየተዘጋጁ በዩቱብ እና በተለያየ ሚዲያ ላይ እየተለቀቁ ነው። በጣም እናዝናለን። እንግዲህ በመቶዎች የሚቆጠሩ አስክሪኖችን ሆስፒታል ውስጥ አስተኝተን እናቶች፣ አባቶች፣ እህቶች ወንድሞች እያዘኑ እያለቀሱ ዛሬ መድረክ ላይ ወን አዲሱን ዓመት አስመሰለ ስንጨፍር የሚያሳዝን ነው። ኢትዮጵያውያኖች አይደለንም ማለት ነው። ዓለም እያዘነ ነው።